ተመለከት ያሉ ጭብጦችን ያስያዙን ያዙን። በተለይ ሱሰኝነት በጠባይ ላይ እና በሌሎች የሰውነት አካላት ላይ ጭምር ሊያመጣ ወይም ሊያስከትል የሚችለውን ጉዳት፣ በአሉታዊ የሚታዩ ባህሪያት ቀደም ብለው እንደገለጹት ሱስ በሚያመጡ ቤትኞቹም ላይ የሚታዩትን ያህል ጫት ለትምህርት ወይም የተለየ መረጃ የመሰብሰብ አቅምን ያሳድጋል የሚለው ግምት በጥናት አለመደገፉን ጥናቶች ያን አለማመላከታቸውን ገልጸውልናል። ዘና በማድረግ ስሜቱ ሰዎች ላይ በሚፈጥረው ጊዜያዊም ቢሆን በጥቅም በአዎንታዊነት የሚወሰድ ነገር አለ። አዎ፣ እሱማ እንግዲህ መቼም ሁሉም እኮ እነዚህ ሱስ አምጪ የሚባሉ ነገሮች ጊዜያዊም ቢሆን በአንጎላችን ውስጥ ያሉ ንጥረ ነገሮች ደስታን የሚፈጥሩ ስሜትን መልካም የሚያደርጉ የሚያዝናኑ ንጥረ ነገሮች በርከት ሲሉ የሚሰማውን ስሜት ለማምጣት ነው የእነሱን ስራ ለመደገፍ እና ለመጨመር ተብሎ ነው የሚወሰደው። ይህንን የሚወስደው ሰው አንጎል ውስጥ የሚሰራውን ስራ በትክክል ባይረዳውም ይህን ስሜት ያመጣል። ስለዚህ ደስ ያሰኛል። ጊዜያዊ ቢሆንም ስሜቱ ጥሩ ነው። ጥሩ ስሜት ውስጥ ይገባሉ። አሁን በተለይ ጫትን በተመለከተ እንደዚህ መጥፎ ገጽታውን መናገር የለብንም። ይልቁንም በህብረተሰቡ ዘንድ ጥሩ ማህበራዊ ግንኙነትን የሚፈጥር መተሳሰብን የሚፈጥር ጓደኝነትን የሚያጠነክር እና ጥሩ የማህበራዊ ግንኙነት ውጤት ያለው ልማድ ስለሆነ እሱም በፍጹም ሊወገዝ አይገባውም እንደ ክፉ ነገር ተደርጎም ሊወሰድ አይገባም ብለው በዚህ የሚከራከሩ ባለሙያዎች አሉ እና ይሄ ጥቅም አለው ምንም ጥያቄ የለውም ማለት አዎ እሱ ላይ ምንም ጥያቄ የለውም ግን ማህበራዊ ግንኙነትም መተባበርም መፋቀርም ከውጭ በሚደረግ የሚገባ የኬሚካል ተጽዕኖ መምጣታቸው መምጣታቸው ትንሽ አጠያያቂ ያደርገዋል እንጂ በእነዚህ ነገሮች ጥቅም አለው ይባላል አሁን ያሉትም ራሱ ይሄ በአዎንታዊነት የሚወሰደው በኬሚካል ወይም ከውጭ በተወሰደው ነገር የሚገኝ ማህበራዊ ደስታ እንኳን ከሚወሰደው መጠን ውሱንነት ወይም ቁጥብነት ጋር ይዛመዳል። አይደለም? ትክክል ነው። አዎ፣ አዎ ትክክል ነው። እንደዛ ነው። ሁሉም አልኮሆልም ቢሆን ሌላውም ነገር ቢሆን ከሚወሰደው መጠን ጋር አብረው የሚሄድ ነገር ነው። ግን ችግሩ ምንድን ነው? ሁሉም መቶ በመቶ መጠኑን ላለማለፍ አቅም ያለው ሰው አይደለም። ራሱን ለመግዛት ያለው አቅም የእያንዳንዱ ሰው በጣም የተለያየ፣ ስለዚህ ከዛ የተነሳ ወደ ማለፍ ይመጣል። አንዳንዱ ሰው ያለውን በማህበራዊ ኑሮ ውስጥ በተለያዩ ምክንያቶች የገጠመውን ችግር ተቋቁሞ ያለምንም ሌላ ድጋፍ የማለፍ አቅሙ ዝቅ በሚልበት ጊዜ እሱን ለመርሳት፣ እሱን ለመቋቋም፣ እሱን አሸንፎ ወደ ነበረበት ሁኔታ ለመመለስ ሲል It goes on. ያደርግልኛል ብሎ ነው አንዳንዱ ሰው እንደዚህ አይነት ነገር ውስጥ የሚገባው ግን ከአንዱ ነገር አመልጣለሁ ሲል ሌላኛው ወጥመድ ውስጥ ደግሞ የሚገባበት ሁኔታ ነው ያለው የሚያሳዝነው ነገር እሱ ነው ስለዚህ ጉዳት ያለው ነገር ሁሉ የትኛው ያመዝናል ነው እንጂ በመጠኑ በማህበራዊ ግንኙነት ቅድም ባልኳቸው ነገሮች አዎንታዊ የሆኑ ስሜቶች አሉት በግራም በቀኝ የሚታዩትን ተመልክተዋል ዶክተር አታላይ አንዳንድ ጥናት በሚያደርጉ ሰዎችም ይሁን በተጠቃሚዎቹ ዘንድ በተጨባጭ የአእምሮ በጤና ላይ ጉዳት ማስከተሉ ለምሳሌ ጫትን ብንወስድ ሱስ አምጪነቱ የሚያስከትለውን ጉዳት አሳንሶ የማየቱ ዝንባሌ አጠያያቂ እስኪመስል የሚሄድበትም አለ። በቀጥታ ይህን ጥያቄ ብናነሳ አንድ ሰው በአንድ ወይም በሌላ ነገር ለሱስ መጋለጡ ወይም በሱስ መጠመዱ በህመምነት ይፈረጃል ወይ? ከሆነ መቼ ነው እንደ ህመም የምናየው? ጥሩ ጥሩ ጥያቄ ነው። ሱስ እንደ ህመም ይፈረጃል። በማንኛውም የአእምሮ ሕክምና መጻሕፍት ውስጥ ሱስ አምጪ ነገሮች እንደ ህመም ተቆጥረው በደንብ ዝርዝር ገለጻ ይሰጥባቸዋል። መቼ ነው ህመም ነው የምንለው? ምን ደረጃ ላይ ሲደርስ ነው የሚለው በጣም ጥሩ ጥያቄ ነው። አንዱ ቅድም በዘረዘርኳቸው መሰረት ከማንኛውም ነገር በላይ የህይወታቸው ዋነኛ ነገር የሚሆንበት ደረጃ ላይ ሲደርስ፣ ማህበራዊ ጉዳይንም፣ የራስ እንክብካቤንም፣ ስራንም፣ ሌላውንም ሌላውንም ነገር ሁሉ ያሸነፈ እና ከዛ የበለጠ ነገር ሆኖ ሲታይ ህመም ነው ብለን እንወስደዋለን። ለምሳሌ ሰው ከዚህ ከሱሱ የተነሳ ያለው ማህበራዊ ግንኙነቱ ከሰው የሚያገለው ከሆነ ወይንም ደግሞ በሰው ጉዳይ ደግሞ ያለ አግባብ እንዲገባ የሚገፋፋው ከሆነ ከሰው ጋር እንዲጣላ፣ እንዲጋጭ ምክንያት የሚሆነው ከሆነ ይሄ የማህበራዊ ግንኙነቱን ያበላሸበት ከሆነ አንዱ መስፈርት ነው። ሌላኛው መስፈርት በሙያው በምርታማነቱ ላይ ተጽዕኖ ያሳደረበት እንደሆነ ለምሳሌ ስራ ሁልጊዜ አርፍዶ እንዲገባ የሚያደርገው ከሆነ ከአለቃው ብዙ ጊዜ ወቀሳ የሚደርስበት፣ ማስጠንቀቂያ የተጻፈበት፣ ደሞዝ የተቆረጠበት በብዙ አይነት ችግር ስራውን የሚያከናወን ከሆነ ከስራ ባልደረቦቹ ጋር ደግሞ በትክክል የተሰጠውን ኃላፊነት መወጣት የማያስችለው ከሆነ ድሮ በአንድ ሰዓት፣ በሁለት ሰዓት፣ በሶስት ሰዓት ሊፈጽመው ይችል የነበረውን ስራ በአንድም ቀን ማከናወን የማይችልበት ሁኔታ ላይ ከደረሰ አቅሙ ከደከመ፣ ይሄ ሌላኛው የምርታማነቱን ሁኔታ ሲጎዳው፣ ይሄ አንዱ ሌላው መስፈርት ነው። ሌላው ደግሞ ለራስ በሚደረገው ጥንቃቄ ነው። ሰውየው ለራሱ ቅድሚያ መስጠት ያለበትን ነገር ቅድሚያ ሰጥቶ ራሱን መንከባከብ ሲችል፣ አለባበሱን፣ ንጽህናውን፣ አበላሉን፣ መኝታውን፣ እንቅልፉን ሁኔታ አካባቢውን ንጽህና የራሱን ንጽህና በአግባብ ሳይጠብቅ እና የሚጠበቅበትን አይነት እንክብካቤ ለራሱ መስጠት ሲያቅተው እና በህብረተሰቡ ዘንድ ደግሞ ተቀባይነት የሌላቸው ለየት ያሉ ከማህበረሰቡ በተለየ መንገድ የሚታዩ ባህሪዎች ካሉት እዚህ ደረጃ ከደረሰ አንድ ሰው ህመም ነው። በማንኛውም ምክንያት ወደዚህ ደረጃ ከደረሰ ህመም ነው ብለን ነው የምንወስደው። ስለዚህ ሱስ አምጪ ነገሮችም ሰዎችን ወደዚህ ደረጃ ያደርሳሉ። ያን ጊዜ ህመም ነው እንላለን። ገንዘቡን ከምንም ነገር በላይ ለዛ ቅድሚያ የሚሰጥ ከሆነ፣ ስራውን በአግባብ ካላከናወነ፣ ማህበራዊ ግንኙነቱ ከተበላሸ፣ ለራሱ የሚያደርገው እንክብካቤ ከጎደለው ያ ህመም ነው። በእርግጥ ዶክተር አታላይ የመጨረሻው ጥያቄ እናንሳ። እንግዲህ ህመምነቱን ካረጋገጥን አንድ ሰው ለሱስ ተገዥነቱ በህይወቱ ቀዳሚ ነገር እስከሚያደርገው ያን ሱስ አምጪ ነገር ከሁሉ ነገር የሚበልጥበት እስከ ማድረግ ሲሄድና የግል ህይወቱም ሆነ ማህበራዊ ህይወቱ አደጋ ላይ የሚወድቅበት ደረጃ ሲደርስ ህመምነቱ ይረጋገጣል። ሌሎች የጤና ችግሮችንም ቀደም ብለው ዘርዝረዋል። ህመም ከሆነ አንድ ሰው ከዚህ ህመሙ በህክምና ሊረዳ ይችላሉ ወይ በተለይ በአእምሮ ህክምና ከሱሱ ጋር ተያይዘው የሚመጡትን ሌሎች የጤና ችግሮች ሳናነሳ፣ በሌላ አነጋገር ሱስ ይታከማሉ ወይ? አማራጮች አሉ ወይ? ካሉ ምንድን ናቸው? እድሉ አለ፣ ህክምናው አለ። አንዱ ትልቁ ሱስን የማከም ተግዳሮቱ ባለቤቱ፣ በሱሱ የተያዘው ሰው ቁርጠኝነትና ፍላጎት ማጣቱ ነው። አንዱ ትልቁ ችግር። በሱስ የተጠመደ ሰው በመድኃኒት ይታከማል በሌሎችም የባህሪ ለውጥን በሚያመጡ የተለያዩ የህክምና ዘዴዎች ይታከማል። ነገር ግን ትልቁ ተግዳሮት በዚህ ጉዳይ ላይ ያለው የሰውየው ቁርጠኝነትና ወሳኝነት እጅግ አስፈላጊ ነው። ሱሱን በአንድ ጊዜ የሚያደርግ ወይም ደግሞ እዛ ደረጃ እንዳይደርስ የሚያደርግ ወይም ከዛ የሚያሸሸው አይነት መድኃኒት እስካሁን ድረስ በውል አልተገኘም። በእርግጥ አልኮልን በተመለከተ አንዳንድ የሚሰጥ መድኃኒት አለ። እሱን መድኃኒት ተወሰደ በኋላ አልኮሆሉን በሚጎነጭበት ጊዜ የሚመጣበት አንዳንድ የሚያስፈራሩ አካላዊ ስሜቶች አሉ። ከዛ የተነሳ ደንግጦ እንዲተው ለማድረግ ሙከራዎች ይደረጋሉ። ከዛ ውጪ ሰውዬው በጣም በጣም ተቸግሬያለሁ፣ ተሸንፌያለሁ፣ ከዚህ ነገር መውጣት እፈልጋለሁ፣ እርዳታ ያስፈልገኛል ብሎ ወደ ሕክምና በቁርጠኝነት ከመጣ እርዳታዎች አሉ። መድኃኒቶች አሉ። በተለይ በተለይ ወዲያውኑ ሱሰኛ የሆነ ሰው አሁን ለምሳሌ በአልኮል ሱሰኛ የሆነ ሰው በትክክል ሱሰኝነቱ ከተረጋገጠ ተው ብሎ ዝም ብሎ ያለምንም ድጋፍ እንዲተው ማድረግ ራሱ አደጋ ያመጣበታል እና ስለዚህ ያንን አደጋ ለማስቀረት ሆስፒታል ተኝቶ የሚሰጥ መድኃኒትና እገዛ አለ ይሄ የመጀመሪያ አልኮሉን ወይም ደግሞ እጹን ሳያገኝ ሲቀር ሰውነቱ የሚያሳየውን የባህሪ ለውጥ እና ችግር እና አደጋ ለማስቀረት የሚደረግ ሕክምና ነው። ከዛም በኋላ ከአጭር ጊዜ ከሱሱ ሲቋረጥ ከሚመጣበት የአካላዊ ባህሪ ለውጦች በኋላ ሰውየውን አረጋግቶ ከዚህ ሁኔታ ሊወጣ የሚችልበት የተለያዩ አይነት የባህሪ ለውጥ የሚያመጣባቸው መንገዶች አሉ። መድኃኒቶችም አብረው የሚሰጡ ይኖራሉ። ስለዚህ በአጠቃላይ ምንድን ነው? ሱስ መታከም የሚችል ችግር ነው። ነገር ግን ለመታከም ቅድም ያልኩትን አይነት ቁርጠኝነት ከታካሚው እንዲገኝ ይጠበቃል። ሰፊ ዝርዝሮችን የተመለከት ነው። ዶክተር አታላይ አለም በአዲስ አበባ ዩኒቨርሲቲ ሕክምና ትምህርት ቤት የአእምሮ ሕክምና ፕሮፌሰርና ተመራማሪ እንዲሁም በአዲስ አበባው የአማኑኤል የአእምሮ ሕክምና ሆስፒታል አማካሪ ሐኪም ለሰጡን ሰፊ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ።